ከማህበረሰብ ለማህበረሰብ ሄዶ የክርስትና እምነት ተከታዮች በትልቅ በዓልነት የሚያከብሩት የትንሣኤ በዓል ዛሬ ይከበራል ክርስቶስ ሞትን ድል አድርጎ የተነሳበት የክርስቲያኖች ሕይወት ዋስትና የታወጀበት የሐሰት ክስ ተደምስሶ ሞት የተሸነፈበት እግዚአብሔር አምላክ ለሰው ልጆች ያለውን ታላቅ ፍቅር በልጁ ሞትና ትንሳኤ የገለጸበት ቀን ነው። ዛሬ ባለፈው ዓመት በኮሮና ቫይረስ ወረርሽኝ ምክንያት የእንቅስቃሴ ገደብ በመጣሉ ከሀገር ርቀው አውስትራሊያ ውስጥ የሚኖሩ ትውልድ ኢትዮጵያውያንና ኢትዮጵያውያን ከቤተክርስቲያናት ክርስቲያናት ርቀው በመኖሪያ ቤታቸው ተወስነው የጾምን ጊዜያቶች ቢያሳልፉም በዚህ ዓመት ገደቦች በመላላታቸው ቤተ ክርስቲያናት በመገኘት ተቅዳሴ ሥነ ሥርዓቶችን ሲያስፈጽሙ አሳልፈዋል። የትንሣኤ ዋዜማ ምሽት በአቅራቢያቸው ወደሚገኙ ቤተ ክርስቲያናት በመገኘት የተለያዩ ሃይማኖታዊ ሥነ ሥርዓቶችን በመፈጸም ቆይተው ሻማና ጥዋፍ በመለኮስ ትንሣኤ ላመንን ለእኛ ብርሃን ላከልን በሚል ዝማሬ የታጀበው የክርስቶስን ትንሣኤ አብስረዋል። ላለፉት ስምንት ዓመታት አውስትራሊያ ብሪዝበን ውስጥ ነዋሪ የሆነችው ማዕዛ ገነት ሞላ የፋሲካ በዓልን ኢትዮጵያን እያስታወስኩ እንደ አገር ቤት የማከብረው ትልቅ በዓል ነው ስትል ኤስቢኤስ የትንሣኤ በዓል አከባበርን በተመለከተ ላቀረበላት ጥያቄ ምላሽ ትሰጣለች። ኢትዮጵያን እያስታወስኩ እንደ ኢትዮጵያ ማከብረው ኢትዮጵያ የምናደርጋቸውን ነገሮች እግዚአብሔር ይመስገን እዚህ ባለንበት ሀገርም ቀጥታም ባይሆን ተመሳሳዩ አለ። ሁሉም ነገር ሞልቷል። ባለው ነገር ዶሮውንም በጉንም ሁሉንም እያዘጋጀን፣ ጠላውም አይቀርብንም። ጠላም እንዳገሩ ሀገሩ እናደርጋለን። ጠጅም አለ። ሁሉን አዘጋጅቼ ነው እኔ የማከብረው። ጾሙ ትንሽ ከባድ ነው። ምክንያቱም ከስራ ጋር ነው የምትጾመው ያው እንደ ቸርነቱ እያሰብን ያው እንጦም አለን እስከ አስራ ሁለት ሰዓት ከዛ በላይ እንኳ አልቻልኩም። እስከ አስራ ሁለት ሰዓት እጦም አለሁ። እግዚአብሔር እንግዲህ በቸርነቱ እዚህ ሀገር አምጥቶናል። እዚህ ባለንበት ሀገር ደግሞ ያለንበትን ሀገር እናመሰግናለን። ሃይማኖታችን፣ ባህላችን ጠብቀን እንድኖር ስለፈቀዱልን እግዚአብሔር እንደዚህ እናመሰግነዋለን። እግዚአብሔር በተሰደድንበት ሀገርም የሚያገለግል ካህን አላሳጣንም፣ ቤተክርስቲያን አላሳጣንም። ቤተክርስቲያን እየንጸለያለን ለሀገራችንም ለራሳችንም እየጸለየን ጾሙን በጾም በጸሎት አሳልፈናል። እንዲሁም ደግሞ የቁርሳችን ለቤተ ክርስቲያን አጠራቅመን ሰጥተናል። ለድሃ የሚሰጥ ወደ ኢትዮጵያ የሚላክ ተጠይቀን እንደሱ አድርገናል። በዚህ መልኩ ጾሙን አሳልፈናል። ባለቤቴና ልጆች አሉ። ባለቤቴ ካህን ነው። ካህን ስለሆነ አንዳንድ ጠያቂ ዘመድም አናጣም፣ እንኳን አደረሳቸው የሚል ይመጣሉ። እንዲሁም እኔ ግን ብቻቸውን ያሉ ሰዎችን እጋብዛለሁ። ብዙ ጊዜ ቤተሰብ የሌላቸው ብቻቸውን የሚኖሩ ሰዎችን እንዳይሰማቸው እነሱን ጋብዛለሁ፣ በተለየ ጥሪ ማለት ነው። ሌላው ግን ጎረቤቶች አሉኝ። ጎረቤቶቼ ያው ሁሌም እንኳን አደረሰሽ እያሉ ይመጣሉ። ሰብሰብ ብለን በጣም በደመቀ ሁኔታ በአንድ ላይ እናከብራለን። በሀገር ውስጥም በውጭ ሀገርም ለምትኖሩ በብርሃነ ትንሣኤው ለምታምኑ ለሕዝበ ክርስቲያኖች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። እንዲሁም ኢትዮጵያ ለምትገኙት ለቤተሰቦቼ ለእናቴ፣ ለመወድሽ፣ ለወርቅነሽ አበበ እንዲሁም ለእህት ለወንድሞቼ፣ ለጎረቤቶች፣ ለዘመድ አዝማዱ በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። ፋሲካን በጉጉት የምጠብቀው በዓል ስለሆነ ከበዓሉ ቀደም ብዬ ዝግጅቶች አደርጋለሁ የምትለው የምዕራብ አውስትራሊያው ፐርዝ ነዋሪ ጸገነት ልኡል ሰገድ ጠጅ ጠላ በመጥመቅ በዓሉ እንደምታከብር ከሀገር እርቆ ቢኖርም ፍላጎት ካለ እንደ አገር ቤት በዓሉን ማክበር እንደሚቻል ትናገራለች። ፋሲካ ትልቅ ባህል ነው። ማለት በጉጉት የምንጠብቀው ነው። በእኛ ቤተሰብ ውስጥ ከሶስት መቶ ስልሳ አምስት ቀን ውስጥ ሀምሳ አምስቷ ቀን የተለየች ፕሮግራም ናት። በቃ ለእኛ ማለት ፋሲ የጾሙ ሁሉ ነገራችንን የሚቀየርበት ነው። በጸሎት የምግብ አመጋገባችን ሁሉ ነገር የሚቀየርበት ዘም ጊዜ ነው እና ፋሲካ ኢቨን ባለቤቴ ፖርቹጋላዊ ነው። እሱም የራሳት የነሱ የሆነ ባህል አላቸው ፋሲካ ላይ እና ፋሲካን በሁለት መንገድ ነው የምናከብረው እና ጾሙ ደስ ይላል። ምግባችን ሁሉ ይለወጣል። ሁሉ ነገር አለ እዚህ። ፋሲካ ከመድረሱ በፊት በደንብ ነው የምንዘገጃጀው እና ምንም የሚጎልብን ነገር የለም። በምግብ አይነት በደንብ ነው የምናከብረው እዚህ ሀገር። ጾሙ ስንፈታ ዶሮ ቀይ አለ ዶሮ አልጫ፣ አይ ቅቅል፣ ጠጅ አለ፣ ጣላ አለ፣ በግ ቀይ አለ በግ አልጫ፣ ዱለ ጥብስ፣ ሁሉ ይሄ ሁሉ የሚገርም፣ ይሄ ሁሉ እናዘጋጃለን እና ከዛ በቃ መጠራራት ነው ከቤተ ክርስቲያን ስንወጣ ቤተሰብ ቤት ለሊትላ እንበላለን። ከዛ ደግሞ ወደ አንዱ ጋር ይኬዳል። ለመላው የኦርቶዶክስ ተከታዮች ለኢትዮጵያኖች በሙሉ እንኳን ለጾመ ፋሲካ በዓል አደረሳችሁ። እንዲሁም ደግሞ ኢትዮጵያ ላሉ ዘመዶቼ፣ የአጎቶቼ ልጆች፣ ወንድሞቼ በሙሉ አሜሪካን ላሉት ደግሞ አባቴ እና እህቶቼ እና ወንድሞቼ ዩሮፕም ላሉት እንዲሁ ውድ ጓደኞቼ ዘመዶቼ በሙሉ እና በይበልጥ ደግሞ ለጋዜጠኛው ደረጀ ኃይሌ አይሆፕ ይሰማል። እንኳን አደረሰ ለሁሉም ሰላምታ አቅርብልን ለምናቃቸው በሙሉ በጣም አመሰግናለሁ። ኤልያስ የአድላይዷ ነዋሪ አልጋነሻ አበጋዝ ፋሲካን ከልጆቼና ከቅርብ ቤተሰብ ጋር ነው የማከብረው። ፋሲካ የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ስለሆነ ልዩ ትርጉም አለው። እንደ ሀገር አድርጎ ለማክበር እንሞክራለን ስትል የትንሣኤ በዓልን አከባበርን በተመለከተ ትገልጻለች። የምኖረው ሰው እዛው አውስትራሊያ አድላይድ ነው እና ያው የቤተሰብ አላችን ነኝ። ከመጣሁ ከሀያ ዓመት አካባቢ ሆኖኛል። አሁን እግዚአብሔር ይመስገን ያው የአድላይድ የራሳችን ቤተ ክርስቲያን ስላለን ቅዱስ ስራኤል ቤተ ክርስቲያን፣ ካህናቶችም ስላሉ አገልግሎቱም፣ ቅዳሴውም በጾም ሰዓት የሚደረገው ነገር ሁሉ ያው ይደረጋል። ቤተ ክርስቲያን እንሄዳለን፣ እንመጣለን። ጸሎት ስንመጣ ያው በተለይ ጸሎት ሐሙስ እና ዛሬ አርብ ሰገዳ ነው። በህማማት ጊዜ ከዛ ስንመጣ እንደ ሀገር ቤት ጉልባን ዳቦ እናዘጋጃለን። እሱን ቡና አፍልተ ምናምን ያው ቤተሰብ ጋር እንጠጣለን፣ እንበላለን ማለት ነው። ፋሲካ በዓል እንግዲህ እንደ አገር ቤት ማረድ አይቻልም። ያው የታረደውን ገዝተ ዶሮ ይሰራል በግ ወይም ደግሞ መቃረጥ ስጋ ከተገኘ ቁርጥ የሚሆን ይዘጋጃል። እቤት ጠላም ከፈለክ ጠላ፣ ጠጅም ፈልግ ጠጅ። አሁን ጠላ ጠምቂያለሁ፣ አንዳንድ ጊዜ ጠጅ ጥላለሁ። እንደሱ በማድረግ ያው ልጆች፣ የቅርብ ቤተሰብ፣ ጓደኛ ከቤተ ክርስቲያን ስንመለስ ተሰብስበን በልተን ጠጥተን ሌሊት እናከብራለን። ያው ፋሲካ በዓል የጌታችን ኢየሱስ ክርስቶስ ትንሣኤ በዓሉ ስለሆነ ያው ልዩ ትርጉም አለው። ቤተሰብን ያገናኝሃል። በዓሉም ደግሞ ያው ጸዳ ብለህ ብለህ ቤተሰብ ሰብስቦ ትዝት አለው እና እንደ ሀገር ቤት ለማድረግ በጣም እየሞከርን ነው። በመላው ዓለም የሚገኙ የኦርቶዶክስ እምነት ተከታዮች በሙሉ ኢትዮጵያውያን እንኳን ለፋሲካ በዓል ለጌታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ ብላለሁ። ሀገር ቤትም ኢትዮጵያ ያሉት በሙሉ መላ ቤተሰቦቼ፣ በየሀገሩም ያሉት ወንድሞቼ በሙሉም እንኳን አደረሳችሁ ይላለሁኝ። ላለፉት አስራ ስምንት ዓመታት ሜልበርን ውስጥ ነዋሪ የሆነችው ማርታ ሸዋን ግዛው ታደሰ የፋሲካ በዓልን በድምቀት አከብረዋለው። ትርጉሙ ለየት ያለ ነው። ክርስቶስ ለእኛ የሞተበትና የተነሳበት ቀን ስለሆነ ባህላዊ አልባሳትን በመልበስ ባህላዊ ምግቦችን በማዘጋጀት ከወዳጅ ቤተሰብ ጋር ሰብሰብ በማለት እንደሚያከብሩት ትገልጻለች። ስሜ ማርታ ሸዋን ግዛው ታደሰ ይባላል። ኢትዮጵያዊት ነኝ። የሶስት ሴት ልጆች እናት ነኝ። መክሊት ሎይድ እና ሆሊ ይባላሉ። አውስትራሊያ አስራ ስምንት አመት ከዛም ትንሽ በላይ ሆኖኛል። ፋሲካ ክርስቶስ ለኛ የሞተበት የተነሳበት ቀን ስለሆነ አንድ ነገር የምታከብረው ስታውቀው ነው። ለምን እንደምታከብር ስታውቅ ነው እና ይሄ በዓል ለየት የሚያደርገው የክርስቶስ ሞትና ትንሣኤ ስለሆነ ይሄ ደግሞ ለዓለም ሁሉ የሆነ ነገር ስለሆነ በጣም ደስ ይላል። የእግዚአብሔርን ምረት ያየንበት መድኃኒአለም ለኛ። የሞተና የተነሳበት ቀን ስለሆነ በዛ አከብረዋለሁኝ። በዚህ አጋጣሚ የባህል ልብሶችን በመልበስ ዶሮ፣ ክትፎ፣ ጥብስ እንደዚህ በመሳሰሉት ነገሮች አብሮ ከሰዎች ጋር እናከብራለን እየተጠራራን፣ ጓደኛ፣ ቤተሰብ፣ ወዳጆች ሆነን በዚሁ መልኩ እናሳልፋለን። አለ አባቴ ለሸዋንግዛው ታደሰ፣ አዲስ አበባ ለትዕግስት ወልደ ሚካኤል፣ ላስቴር ታደሰ ብርሃኔ ታደሰ አማለደች፣ ቤተሰቦች በሙሉ ኢትዮጵያ ያላችሁት፣ አሜሪካን ላለችው እህቴ ሄለን ሸዋንግዛው፣ ለጓደኛዬ ታቲ አይዳ አክሊሉ፣ ስማችሁን የጠቀስኳችሁ ያልጠቀስኳችሁ ወዳጆቼ በሙሉ በአውስትራሊያ ያላችሁ ኢትዮጵያኖት፣ ኤርትራኖት መልካም የፋሲጋ በዓል ይሆንላችሁ ስል ምኞቴን እገልጻለሁ። ኤስቢኤስ መልካም የትንሣኤ በዓል እንዲሆንላችሁ መልካም ምኞቱን ይገልጻል። ኤልያስ ጉዲሳ ከቪክቶሪያ ሄዶ ነገሩ አውሩ ለዓለም ተነስቷል። በዚህ የለም ተነስቷል። በዚህ የለም መድኃኔ ዓለም።